ከአድዋ ድል አከባበር ጋር በተያያዘ ያለአግባብ ታስረዋል ያላቸው የአዲስ አበባ ከተማ ነዋሪዎች እንዲፈቱ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ጠይቋል። የአዲስ አበባ ፖሊስ ከከተማው በተውጣጡ ዜጎች እንዲዋቀርም ጠይቋል። መለስካቸው አመሃ ዝርዝር ጉዳይን ይነግርናል። ኢዜማ ባወጣው መግለጫ ለሰላም ዘብ እንደሚቆም ሰላምና ጸጥታን የሚያውኩና ለህግ የማያገዙ ኃይሎችን አጥብቆ እንደሚያወግዝ ገልጾ በሰላም ማስከበር ስም በዜጎች ላይ የሚካሄድ መንግሥታዊ አፈናን ግን አጥብቆ እንደሚቃወም ገልጿል። ስለሆነም በአዲስ አበባ ከተማ ከአድዋ በዓል አከባበር ጋር በተያያዘ በሕገ ወጥ መንገድ ለእስር ተዳርገዋል ያላቸው ዜጎች እንዲፈቱ ጥሪ አቅርቧል። ፓርቲው ይህን መግለጫ ከማውጣቱ በፊት ጉዳዩን በቅርበት ይከታተለው እንደነበረ ለቪኦኤ የገለጹት የኢዜማ ሊቀመንበር አቶ የሸዋስ አሰፋ ተጠርጣሪዎቹ ጉዳያቸው የተያዘው በማን እንደሆነ እንኳን በትክክል ለይቶ መናገር እንዳልተቻለ ያብራራሉ። በጣም ብዙ ወጣቶች፣ አንዳንዶቹ ምንም ስለ ፓርቲ የማያውቁ የእኛም የሌላም ፓርቲ አባል ያልሆኑ የአዲስ አበባ ወጣቶች እንዲሸናቀቁ በሚያደርግ ደረጃ ፎቶቸው እየታየ እየታደኑ እስከ ሰኞ ማክሰኞ ለት ባደረግነው ማጣራት እስከ ስልሳ ልጆች ታስረዋል። በትክክል ፍርድ ቤት አልቀረቡም። ወንጀላቸው ይብን አንድ ወደዚህኛው አንድ ወደዛኛው ይገላበጣል። በትክክል ይህን አድርጋችኋል ተብሎ አይደለም የሚያዙት። በጣም ኢንቲሚዴት ይደረጋሉ። በጣም ብዙ ማስረጃዎችን ሰብስበናል። ከዛ ደግሞ ማን ይህን እንደሚያደርግም ግልጽ አይደለም። አንዳንድ ጊዜ ኦሮሚያ ፖሊስ ይባላል፣ አንዳንድ ጊዜ ፌዴራል ፖሊስ ይባላል፣ አንዳንድ ጊዜ የአዲስ አበባ ፖሊስ ይባላል። በሕግ እንደዚህ መጫወት አይቻለም። ስለዚህ የሚያስጠይቅ ነገር ካለ በስነስርዓት ሰው መጠየቅ እንዳለበት በፍትህ የበላይ መሆን እንዳለበት እናምናለን። ሰውን ይህን ተናገርክ ያን ተናገርክ እያሉ ማሸማቀቅ ግን ትክክል አለ። በአቶ የሸዋስ አስተያየት አሁን በመንግስት በኩል የሚከናወነው ህግን የተከተለ ሳይሆን ዜጎችን ማስፈራራትና ማሸማቀቅ ነው ይላሉ። ስለሆነም በህግ የሚጠየቁ ካሉ በአግባቡ ፍርድ ቤት ማቅረብ ያ ካልሆነ ግን መፈታት አለባቸው ብለዋል። ውዝግባል የመጀመሪያው የመንግስት መስሪያ ቤቶች ወይም ባለስልጣኖች በዓል ማክበሪያ ቦታውን ወደ ድልድይ ስር ምናምን ከተቱት በሚል ብስጭት ነበረ። አድዋ ድልድይ ምናምነት በሚባል ከዛ በኋላ የተለዋወጡትን ቃላት ምናምን እንግዲህ ይዘው ቀድተዋል ነው የሚባል፣ የመንግስት ሰዎች ማለት ነው። ስርዓትና ሴስ ከተባለ ይህንን ችግር የፈጠረውንም መጠየቅ ያስፈልጋል። ከዛ በኋላ ግን እያንዳንዱ ሰው ባረገው ነው መጠየቅ ያለብ እዚህኛው ለምን መታከበርክ ከሆነ ያ በግልጽ መሆን አለበት። ድልድይ ስር ለምን ሄድክ ከሆነ ያ በግልጽ መታወቅ አለበት። ተሳድ ባህል ከሆነ ያ ስድብ በደንብ መታወቅ አለበት። ያ እያንዳንዱ ወንጀል ደግሞ በህግ የተጻፈ ነው፣ የሚያስከትለው ቅጣት በዛ መሰረት ነው መሆን ያለበት። አሁን ከዛው ውጭ እኮ ነው። ዲቪዴት ማድረግ ነው፣ ማፈን ነው፣ ሰው እንዳያገኝ ማድረግ ነው፣ በአጠቃላይ ማሸማቀቅ ነው። ትክክል አይደለም፣ ቶሎ መታረም አለበት። መፈታት አለባቸው። የህግ ስርዓቱን ጠይቆ ጠብቆ መጠየቅና መዳኘት ያለበት ሰው ካለ ማስረጃ አምጥቶ አሁን አንዳንዴ ይጠይቃል። ማስረጃ ያላችሁ የከሰሰ ያሰረ ነው ማስረጃ የሚያቀርበው እንጂ ሌላው ሰው አይደለም። እኛ ሰው ነፃ እንዲሆን ማንም ሰው የብልጽግናም አባል ቢሆን እዛ አድዋ ድል ሊያከብር ሄዶ የታፈሰ ካለ ምናልባት የብልጽግናም አባል ይሁን የባልደራስም ይሁን የማንም አባል ይሁን ነፃ እንዲሆን በሀገሩ ላይ በነጻነት እንዲንቀሳቀስ ነው የምንፈልገው። የኢዜማ መግለጫ የአዲስ አበባ ፖሊስ ኮሚሽን በቅርቡ አዳዲስ አባላትን በመመልመል የፖሊስ ኃይሉን ለማጠናከር ይፋ ያደረገውን መረጃም ነቅፈዋል። የአዲስ አበባ ፖሊስን ለማጠናከር መኬድ አለበት ያሉትንም መንገድ አቶ የሸዋስ አመላክተዋል። የመጀመሪያው አካባቢው ወጣት አካባቢውን የሚያውቀው የማህበረሰቡን ሶሻል ፋብሪክ የሚያውቀው ሰው ቢሆን ጥሩ ነው። ያኛውም ኢትዮጵያ አይደለም አይደለም፣ ግን ይሄኛውን ገፍቶ መሆን የለበትም ይታወቃል። በፖሊስ አደረጃጀት ያለን አቋም ግልጽ ነው። ወደ ጎን የወጡ ልዩ አደረጃጀቶች ምናምን አስፈላጊ አይደሉም። ግልጽ የሆነ መደበኛ ፖሊስ፣ ፌዴራል ፖሊስ፣ መከላከያን የመሳሰሉ ለሰውነት ለዜግነት የቆሙ የጸጥታ ተቋማት እንዲኖሩ በዲሲፕሊን የሚመሩ አዲስ አበባን በተመለከተ መደበኛ ፖሊስን በተመለከተ በስራ እድልም፣ በመብትም፣ በመርትም ጸጥታን በማስከበር የበለጠ እውቀትም ለአዲስ አበባ ወጣቶች ቅድሚያ ሊሰጥ ይገባል። ከዛ ቀጥሎ ነው ለሌላው መሆን ያለበት የሚል ነው። አሁን ግን እሱ እየሆነ አይደለም። በኮታ እንደዚህ እናደርጋለን እንደዚህ የሚላለና ይሄ ትክክል አይደለም። ያኛውም የባዕድነት ነዋሪውም፣ የጠርጣሪነት ስሜት ነው የሚያድረው። ጸጥታ ደግሞ በመተማመን ከማህበረሰቡ ጋር በመግባባት እያንዳንዱን ጓዳ ወር ጓዳውን ፖሊስ ሊጠብቅ አይችልም። ማህበረሰቡ ለሚያምነው ፖሊስ ትክክል ያልሆነውን ነገር ይነግረዋል። ቤትም አገር ከዚህ በፊትም እንደተናገርነው አገርን የሚጠብቀው ህዝብ ነው የሚጠብቀው ህዝብ ባለው አደረጃጀት ከፖሊስ ጋር ባለው ቅርበት ነውእና ይህንን ሊያስደርግ ስለማይችል ይህንን ያማካራቸው ትክክለኛ አማካሪ አይደለምና፣ እና አስተካክሉት። ቪኦኤ የአዲስ አበባ ፖሊስ ኢዜማ ይፋ ያደረገውን መግለጫ ተከትሎ ያለውን አስተያየት ወይንም ምላሽ እንዲሰጠው ያደረገው ጥረት አልተሳካም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ